ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ በ19 በ22ና በ25 ሜትር ባንድ ከሰኞ እስከ አርብ በየለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትኩረት የምናደርግበት ፕሮግራም አሁን ጀመረ። ሰላም አድማጮች፣ እንደምንላቸው አምሽታችኋል። በቅድሚያ አጠር ያለ የዓለም ዜና እናሰማና የኢትዮጵያን ምርጫ 2007 በተመለከተ ትናንት ካስተላለፍናቸው ቅንብሮች አንዳንዶቹን ለዛሬ መርጠን በድጋሚ እናቀርባለን። መልካም ምሽት። አሁን የዓለም ዜና። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢራቅ መንግሥት ምዕራባዊ የአንባር ክፍለ ግዛትን ከእስላማዊ መንግሥት ነውጠኞች አስለቅቆ ለመያዝ ዘመቻ መክፈቱን አስታውቋል። ይህ መግለጫ ዛሬ በመንግሥቱ ቴሌቪዥን የተሰጠው ሙስሊም ነውጠኞች ዋና ከተማዋን ራማዲን ከተቆጣጠሩ ሁለት ሳምንት ባልሞላ ጊዜ ነው። ራማዲ በተቃዋሚዎቹ እጅ ከወደቀች ጀምሮ የኢራቅ ወታደሮችና የመንግስቱ ደጋፊ ሚሊሻዎች ከከተማዋ በስተ ምስራቅ ተሰብስበው የብዙሃኑ ሱኒ መቀመጫ የሆነችውን ክፍለ ሀገር ለማስለቀቅ እየተዘጋጁ እንደነበር ታውቋል። አምባር ከዋና ከተማዋ ባግዳድ በስተ ምዕራብ የሚገኝ ስፋት ያለው በረሃማ ግዛት ሲሆን ከጎረቤት ሀገሮች ዮርዳኖስ፣ ሶሪያና ሳውዲ አረቢያ ጋር ይዋሰናል። እስላማዊ መንግሥት ነኝ እያለ ራሱን የሚጠራው ነውጠኛ ቡድን እንደ ፋሉጃ ያሉ ሌሎች ከተሞችን ጨምሮ አብዛኛውን የአምባር ግዛት ላለፈው አንድ ዓመት ተቆጣጥሯል። የኢራቅ ጠቅላይ ሚኒስትር ሄደር አልአብዲ ትላንት ከቢቢሲ ጋር ባደረጉት ቃለ ምልልስ በሀገሪቱ ወታደሮች ችሎታ ላይ እምነት አለኝ፣ ራማዲ በቀናት ጊዜ ውስጥ ነጻ ትወጣለች ብለዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር የኢራቅ ወታደሮችን የመዋጋት ፍላጎት ጥያቄ ውስጥ ያስገባ ንግግር ካሰሙ በኋላ ምክትል ፕሬዚደንት ጆ ባይደን ትላንት ለኢራቁ መሪ ስልክ ደውለው የሁለቱን ሀገሮች ግንኙነት ለማለሳለስ ሞክረዋል። ተጠርጣሪ የአልሻባብ ነውጠኞች ሱማሊያ ድንበር አቅራቢያ ቅኝት ላይ በተሰማሩ ፖሊሶች ላይ ጥቃት አድርሰው አንድ መኮንን መገደሉንና ሌሎች በርካታ ፖሊሶች መጎዳታቸውን የኬንያ ፖሊስ አስታውቋል። ባለሥልጣናት እንደገለጹት ጥቃቱ የደረሰው ትላንት ማታ ዩምቢስ መንደር ውስጥ አንድ የፖሊስ መኪና በተቀበረ ፈንጂ ላይ ሲያልፍ በትንሹ ሦስት መኮንኖች ከተጎዱ በኋላ ነው። ከዚያም ጉዳት የደረሰባቸውን ለመርዳት የደረሱ ፖሊሶች ላይ ሌላ ጥቃት በመከፈቱ ከባድ የተኩሱ ልውውጥ ተካሂዷል ተብሏል። የጋሪሳ ወረዳ ፖሊስ አዛዥ አብዱራሺድ አብዱላሂ ለቪኦኤ እንደተናገሩት በተኩሱ ልውውጥ ወቅት አንድ ፖሊስ ተገድሎ ሌሎች ሁለት ቆስለዋል። ጋሪሳ ከአንድ ወር በፊት አልሻባብ በአንድ ኮሌጅ ላይ ጥቃት አድርሶ 148 ተማሪዎችን የገደለበት ስፍራ ነው። አልሻባብ በትላንቱ ጥቃት ሀያ ፖሊሶች ተገድለዋል ይላል። ፖሊስና የአካባቢው ባለሥልጣናት ግን ያስተባብላሉ። ኢራን በስለላ የወነጀለችው የዋሽንግተን ፖስት ጋዜጣ ዘጋቢ የጄሰን ሬዛን የፍርድ ሂደት ዛሬ በዝግ ችሎት መሰማት ጀምሯል። መንግስታዊው የኢራን ዜና አገልግሎት ኢርና እንደዘገበው ክሱ መሰማት የጀመረው ብዙ ጊዜ የብሔራዊ ጸጥታ ጉዳዮችን በሚያዩ አብዮታዊ ፍርድ ቤት ነው። ሬዛን ባለፈው ዓመት ሐምሌ ተይዞ በቁጥጥር ስር ከዋለ ጀምሮ ክስ ሳይመሠረትበትና ጠበቃ እንዳያየው ተከልክሎ ለወራት የቆየው በአያያዙ አስከፊነት በሚታወቀው ኢቭን እየተባለ በሚጠራ ወህኒ ቤት ነው። በመጨረሻ አንዴ ብቻ ለጥቂት ጊዜ ጠበቃ እንዲያነጋግረው ተፈቅዶለት በስለላና ፕሮፓጋንዳ በማሰራጨት መከሰሱ ተገልጾለታል። የመንግስቱ ባለሥልጣናት ጉዳዩን በዝግ ማየት የፈለጉት ከጸጥታ ጥበቃ ጋር በተያያዘ ሳይሆን ላቀረቡበት ክስ ምንም ማስረጃ የሌላቸው መሆኑን ስለሚያውቁ ነው ሲል የሬዛን ወንድም አስረድቷል። ዋሽንግተን ፖስት እና የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ጄሰን ሬዘን በጋዜጠኝነት ስራው የፈጸመው ወንጀል የለም ሲሉ ከእስር እንዲለቀቅ በተደጋጋሚ ጥሪ አስተላልፈዋል። ሲፒጄ የዓለም አቀፍ ጋዜጠኞች መብት ተሟጋቹ ድርጅትም ፍትህ ተጓድሏል በማለት ሬዛን እንዲለቀቅ ተማጽኗል። ቻይና ወታደራዊ ጥንካሬዋን አጨቃጫቂውን የባህር ክልል ጨምሮ ከድንበሯ ውጪ እንደምታሰፋ ከጎረቤቶቿ ጋር ግን ፍጥጫ ውስጥን መግባት እንደማትፈልግ ዛሬ አስታውቃለች። የቻይና ካቢኔ በዚህ የፖሊሲ ሰነዱ የሕዝባዊ አርነት ሰራዊት ትኩረቱን ከክልሉ የአየር መከላከል ወደ ማጥቃትና መከላከል ያዞራል ብሏል። ሰነዱ ዛሬ ይፋ የሆነው ቤጂንግ በደቡብ ቻይና ባህር ላይ በምትገነባው ደሴት ሳቢያ ቻይናና ዩናይትድ ስቴትስ እየተወዛገቡ ባለበት ወቅት ነው። ዜናው አበቃ። አዎ ዜናዋ አበቃ። ከምሽቱ ሶስት ሰዓት በመደበኛ ፕሮግራማችን ተጨማሪ ዜና ቅንብርና ዘገባዎች ይዘን እንመለሳለን። ወደ ምርጫ 2007 እናልፋለን። በኢትዮጵያ 2007 ምርጫ እንዴት አለፈ? በትናንት ያስተላለፍነው አንዱ ቅንብር ከመለስካቸው ያገኘነው ነበር። እነሆ በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታውን ገብረ መድኅን ዛሬ በስልክ ለቪኦኤ እንደገለጹት በአዲስ አበባ ተመዝግቦ ከነበረው ወደ አንድ ነጥብ አምስት ሚሊዮን መራጭ ህዝብ መካከል ሰማኒያ ዘጠኝ ነጥብ ዘጠኝ በመቶ ድምፁን ሰጥቷል። በአዲስ አበባ ውስጥ ከየትኛውም ተወዳዳሪ ፓርቲ በምርጫው አካሄድ ላይ የቀረበ አቤቱታም ሆነ ቅሬታ እንደሌለም አቶ ጌታሁን ገልጸዋል። በዩኒቨርሲቲዎቹ የድምፅ መስጫ ወረቀት የጎደለበትን ምክንያት ግን የእሳቸው ጽሕፈት ቤት በቀጥታ የሚመለከት ስላልሆነ የሚያውቁት ነገር እንደሌለ አስረድተዋል። ይሁንና ብሔራዊ ምርጫ ቦርድ ትናንት በኢትዮጵያ ቴሌቪዥን በሰጠው ማብራሪያ መሰረት የተፈጠረው የድምፅ መስጫ ወረቀት ጉድለት ሳይሆን እጥረት ነው። ይህም እጥረት የተፈጠረው ተማሪዎቹ በየዩኒቨርሲቲው የሚሄዱት ከተለያዩ የሀገሪቱ ክፍሎች ስለሆነ ውስብስብ አሰራር አስከትሏል። በዚህ መካከል በተፈጠረ ስህተት እጥረቱ ሊከሰት እንደቻለም ገልጸዋል። ስህተቱ ታርሞ ዛሬ በሀገሪቱ በሚገኙ ዩኒቨርሲቲዎች የሚካሄደው ድምፅ የመስጠት ሂደት ይጠናቀቃል ተብሎ ይጠበቃል። በአዲስ አበባ የሚገኙ ምርጫ ጣቢያዎች በየግላቸው የትናንትናውን ምርጫ ውጤት ለሕዝብ ይፋ አድርገዋል። የቪኦኤ ዘጋቢ የተመለከታቸው አንዳንድ ውጤቶች ኢህአዴግ በከፍተኛ ብልጫ እንዳሸነፈ ያሳያሉ። ጥቂት የተቃዋሚ ፓርቲ መሪዎችን በአዲስ አበባ ስላገኙት ውጤት ጠይቄያቸው ነበረ። ሁሉም የተለያዩ ችግሮች እንዳጋጠማቸው ይናገሩና ውጤታቸው አስደሳች እንዳልነበረ ይገልጻሉ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ የመድረክን ውጤት ሲገልጹ እንዲህ ብለዋል። በአሁኑ ጊዜ በቀጥታ ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋዬም ኢዴፓ በአዲስ አበባ በሀያ ሶስቱም የምርጫ ክልሎች ተወዳዳሪዎች ያሰለፈ ቢሆንም ውጤቱ ያማረ አይመስላቸውም። ውጤቱ በአጠቃላይ ለተቃዋሚዎች አስደሳች የሚሆን አይደለም። እስካሁን ባለው መረጃ በሀያ ሶስቱም የምርጫ ጣቢያዎች ላይ ያለው ውጤት የእኛም ጭምር የሚያረካ አይደለም። በአጠቃላይ እስካሁን በደረሰን መረጃ ግን የተጠናቀቀው ውጤት ያው ዞሮ ዞሮ በምርጫ ቦርድ የጊዜ ሰሌዳ መሰረት ከሰባት ቀን በኋላ ነው የሚገለጸው። ግን አሁን በጊዜያዊ ውጤቱም ይህን ያህል ተስፋ ሰጪ ውጤት የለም። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሽ ፈይሳ ደግሞ ለሁሉም ትምህርት ይሰጣል ይላሉ። ውጤቱ እንግዲህ አሁን እስካሁን በሚገባው የውጤት መሰብሰቢያ በደረሰ መሰረት ሁሉም ተጠቃሉ አልገባም በአብዛኛው ላይ ኢህአዴግ ነው አሸናፊ ሆኖ የወጣው። ሰማያዊ ሁሉም ጋር ምናልባት ሁለተኝነት የሚያሸልም ከሆነ የሁለተኝነት ቦታ ነው ያገኘው። በዚህ ጉዳይ ላይ ብዙ ማብራሪያ መስጠት ማያስፈልግም አስፈላጊ አይመስለኝም። ግን ይሄ ለሁሉም ትምህርት የሰጠ ነው ብዬ አምናለሁ። አለው የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2007ን አጠቃላይ ውጤት በቅርቡ ይፋ እንደሚያደርግ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አሁንም ከምርጫው አካሄድና ውጤት ጋር የተያያዙ ቅንብሮችን ማቅረብ ነው የምንቀጥለው። የአምቦና አካባቢዋን ምርጫ ሲከታተል የሰነበተው የአዲስ አበባው ዘጋቢ እስክንድር ፍሬው ነበር። የድምፅ ቆጠራው ተጠናቆ ጊዜያዊ ውጤቶችም ተለጥፈዋል ብሎናል። ገዢው ኦህዴድ ሰላማዊና ዲሞክራሲያዊ ምርጫ ተካሂዷል ሲል ተቃዋሚው መድረክ ደግሞ ሂደቱን በጽኑ ይተቻል። ዝርዝሩ ነው 154 ሲደመር 591 745 ይታ በአምቦ ቁጥር አንድ የምርጫ ክልል ከሚገኙ የምርጫ ጣቢያዎች በአንዱ የተሰጠው ድምፅ ሲቆጠር ነው የሚሰማው። እኔ ለእኔማ ስለሰራሁት መቶልኛል። እናንተማ አስደምሩ። አንዴ ደምርልኛ፣ ደምር። በዚህ መሰረት የተቆጠረው ውጤት ዛሬ ጠዋት በተለያዩ የምርጫ ጣቢያዎች ተለጥፏል። አንዳንድ የከተማዋ ነዋሪዎችም ውጤቱን በቅርበት ሲመለከቱ ታይተዋል። አሸናፊው ማን እንደሆነ ለማወቅ ግን 31 የምርጫ ጣቢያዎችን ተዘዋውሮ መመልከት ያስፈልጋል። ከነዚህ ጣቢያዎች ሶስቱ ደግሞ በገጠር የሚገኙ ናቸው። በዞኑ ያሉትን 11 የፓርላማ መቀመጫዎች ማን እንዳሸነፈ ለመረዳት ደግሞ 862 የምርጫ ጣቢያዎችን መመልከት ይጠይቃል። አንዳንድ ተፎካካሪ ፓርቲዎች ግን ከወዲሁ የምርጫ ግምገማቸውን ማስቀመጥ ጀምረዋል። በአምቦ ቁጥር ሁለት ለህዝብ ተወካዮች ምክር ቤት የተወዳደሩት የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ምርጫው የመንግስትና የአስተዳደር አካላት ጣልቃ ገብነት የታየበት ማለት ነው ብለዋል። ምርጫው ሙሉ በሙሉ አንድ በካቢኔ ና በካድሬ ነው የተካሄደው። በንሱ ቁጥጥር ስር ነው የተካሄደው። በተለይ ቆጠራ፣ ህዝብ እያስገደዱ ምልክት ማስደረግ፣ አንዳንድ ቦታ ደግሞ ሆን ብሎ እንዲበላሹ ማድረግ። ኦሮሚያ እኔ በቅርቤ እየተከታተሉ ባቸው ቦታዎች በስፋት ነው ታዛቢዎች የተባረሩት፣ የታሰሩት፣ የተደበደቡት ስለዚህ ብዙ ቦታ አንድ ያለ ታዛቢ ነው የተካሄደው። የገዢው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህደድ የአምቦ ጽህፈት ቤት ኃላፊ አቶ አሸናፊ ጭመዳ ግን ሰላማዊና ዲሞክራሲያዊ የሆነ ምርጫ ተካሂደዋል ብለዋል። ሰላማዊ ሆኖ መጠናቀቅ አለበት የሚለው አንደኛ ግባችን ነበረ። ይሄ ሁሉም ምርጫ ጣቢያ ላይ በሰላም የተጠናቀቀ፣ ሌላው ደግሞ የምርጫው ዲሞክራሲያዊነት ነው። በዲሞክራሲያዊ ነው የተጠናቀቀ ማለት እንችላለን። እንዳጠቃላይ ትላንትናም ከትላንትና ወዳም እንደዚህ ዓይነት ጫናዎች ነበሩ ብሎ በከተማችን ቅሬታ ያቀረበ አካል የለም እስካሁን ላም እስከማውቀው ድረስ። ስለዚህ ተቃዋሚዎች ይህንን የምርጫን ውጤት ካለመቀበል የሚነሱ ምክንያቶች ካልሆኑ በስተቀር እንደ አጠቃላይ ህዝቡ ወጥቶ የፈለገውን የመረጠበት ምርጫ ነው ማለት ይቻላል። እንደ አጠቃላይ ስለዚህ አሁን እነሱ የሚያነሱት በመንግስት በኩል ጫና ጫና ነበረብን፣ እንደዚህ እንደዚህ እንደዚህ ነበረብን ማለታቸው የሚደንቅ ነገር አይደለም፣ አዲስም ነገር አይደለም። ይሄ ከዚህ በለጥም ምክንያት መፍጠር ይችላሉ የሚል አሳምንልኝ እንደ አጠቃላይ መሰረት የሌለ ቅሬታ ነው ብዬ ሚወስዱ ፓርቲዎችና ማንኛውም አካል ውጤት ከመተንበይና ከመግለጽ እንዲቆጠቡ ምርጫ ቦርድ በተደጋጋሚ እያስጠነቀቀ ነው። ከየምርጫ ጣቢያው የተሰበሰበው የምርጫ ውጤት ወደ ምርጫ ክልል ከዚያም ወደ ቦርዱ እንደሚሄድ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው። እስክንድር እናመሰግናለሁ። ከዚያው ከምዕራብ ሸዋ አምቦ የኦሮሚያ ፌዴራሊስት ኮንግረስ ፓርቲ ምክትል ጸሐፊና የሥራ አስፈጻሚ አባል አቶ ደጀኔ ጣፋ ሁለት ሰዎች ከምርጫ ጋር በተያዘ በተነሳ አምባጓሮ መሞታቸውን ገልጸውልናል። እነማን ናቸው የሞቱት? ማን ገደላቸው? ለምን? አቶ ደጀኔን ትናንት አነጋግራቸው እንዲህ ብለውኛል እና ሁለት የምርጫ ክልል አላት። ሁለት ፓርላማ የምታሳልፍበት ማለት ነው። ጨለያ አንድ ጨለያ ሁለት ነው የሚባለው። በዛ ላይ ግዲሳ ጨመዳ የሚባል ሞቷል። በጣሳ ከብቴና ወይዘሮ ኤቢሲ የሚባሉ ደግሞ በጥይት ተመቶ ወስታል ነው ያሉ። በጨላያ አንድ ላይ ደግሞ ተሻለ የሚባል ሞቷል። ተሻለ ማን ናቸው? አባቱን አልነገረኝም ተሻለ የምል ነው ከዛው ከጎረቤቱ የነገሩ እርስ አቶ ደጀኔ የቦታው ላይ ሄደው አረጋግጠዋል። ይሄንን ወይ ከቤተሰብ ጋር ተገናኝተው መሞታቸውን እርግጠኛ ሆነዋል። አሁን ታዛዝ ታዛቢዎቻችን እንደዚህ ሪፖርት ነው የሰጡን። እንደውም ግዲሳ ጨመዳ መጥቶ ጌዶ ሆስፒታል ነው ይሞተ። ምን ሲያደርጉ ነው የተገደሉት? ሁኔታውን እንደው አጭር አድርገው ቢገልጡልኝ። ኮረጆውን በዚህ ምክንያቱ ልጆቹ አናስነካም ስል ኮረጆው ወደ መድረስ ነው ይገቡ። በዚህ ላይ ለምን ኮረጆ ይዘረፋል የምለውን ግብግብ ነው የተነሳው። ከዛ ቱርክ ስር የተጀመረው እዛ በህዝብና በህዝብ መካከል በተደረገው ሰራዊቱ እነህ ምልሻው የኮዱ የትኛው እንደገደለ አይታወቅም። መጥ አንድ ላይ ነው እነዛ ግብርት አይለኛ ቱክስ ነው ያደረጉ። ከዛ በኋላ እሱን መጡ ሁለቱን ሰዎች በየቦታው እየመቱ ነው ሄዱ ማለት ነው። ሐኪም ቤት የገቡት ሰዎች እንዴት ናቸው? በቅርብ አይተዋቸዋል። እነሱ እየተኙ ነው፣ ሕክምና እየወሰዱ ነው። አንዱ ጥይት ውስጥ አለ ተብሎ ሪፖርት እየተደረገ ነው። አንደኛው ተኝታለች። መልካም፣ እግዚአብሔር ይስጥልኝ። አቶ ወደጅን የጣፋ ጣመን አብሮች በዚህ አቶ ደጀኔባ ቀረቡት ክስ ላይ የወረዳው አስተዳዳሪ አቶ መገርሳ ጉርሜሳ ለኦሮምኛ ክፍላችን የሰጡት መልስ እንዲህ ይላል። ማማቲ ዋን ቀበተማዳኒ ከናባንቲ የንንጅሩ ሪፈሪ ዳናሲ ዴሙዛ ቆፈንቤካ የአቶ መገርሳ ጉርሜሳ ትርጉም ይህ ሰው ይላሉ ሪፈር ተደርጎ ለሕክምና መላኩን እንጂ ለመሞቱ የደረሳቸው መረጃ እንደሌለ ሪፈር የተደረገበትን ሆስፒታልም እንደማያውቁ ገልጠው ስለተፈጠረው ግጭትም እንደማያውቁ ነገር ግን እያጣሩ እንደሆኑ ተናግረዋል። ሌሎች ሰዎችም ቆስለው ሐኪም ቤት መላካቸው ይነገራል ተብለው ሲጠየቁ ደግሞ ትክክል እንዳልሆነና እርሳቸው የማያውቁት ነገር እንደሌለ እኒሁ ባለስልጣን አቶ መገርሳ ጉርሜሳ አስረድተዋል። ለዛሬ ወደ ያዝን ወደ መጨረሻው ቅንብር ልናልፍ ነው። አድማጮች፣ ሄኖክ ሰማግዜር የደቡብ ኢትዮጵያን ምርጫ ነው የተከታተለው በሾኔና አካባቢዋ የተካሄደውን የድምፅ አሰጣጥና ቆጠራ ከምርጫው ዕለትም የነበረውን የተዛባ ወይም ተዛባ የተባለውን ውዝግብ ያስቀኘናል። በዚያ የመድረክ ተወዳዳሪ ኤልያስ ሃደሮ ምርጫው መጭበርበር ታይቶበታል ያሉትን ሐሳብ መነሻ በማድረግ አነጋግሯቸዋል። ኤልያስ ደረው ይባላሉ። የምስራቅ ባሪያቸው ወረዳ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነትን መድረክ ሊቀመንበር ነኝ። ትላንትና መራጩ ህዝብ ድምፅ እየሰጠ ዋለበትን ባጭሩ በኛ ፓርቲ ላይ የደረሰውን ፈናና ተጽዕኖ በግልጽ ለማስቀመጥ ይፈልጋለሁ። አንደኛ በሰባ ሁለቱ ምርጫ ጣቢያዎች ከነበሩት በዚህ ወረዳ ስር በሀያ ሁለቱ ምርጫ ጣቢያዎች ከዚህ ተቀማጭ ታዛቢዎችን ትላንት ወዲያ ሊከን ትላንትና በጊዜ ገብቶ እንዳይታዝቡ ከአስራ ሁለት ሰዓት ጀምሮ ነው ህዝቡ ድምጽ የሚሰጠው በዛ ቦታ እንዳይቀመጡ ተባሮ ነው። ተመልሶ መጥቶ ወረዳ ምርጫ አስፈጻሚ ቢሮ እና ለእኛ ሪፖርት ያደረጉት ይህንን ባጭሩ። ወረዳ ምርጫ አስፈጻሚ ቢሮ አብረን ሄደን ቃት ሁለተኛ፣ አቶ ያይቆብ ማርቆስ የሚባል ነው። ሶስተኛ፣ ሴት ልጅ በዛ ቢነሽ የምትባላለች የአባቷን ሲመላቂም፣ ሶስቱም ባሉበት እነዚህ ተባሮ መጡ። የእኛ ታዛቢዎች ምን ይላሉ? እነሱ እነሱ በሌሉበት ገዢ ፓርቲ ለብቻ ሊወዳደር ነው ወይ ብዬ በአስቸኳይ በመኪና እዚያ እንዲደርሱ አድርጉ ብዬ የራስንም ሪፖርት አቀረብኩ እና ደርሳለን እያሉ ችላ እያሉ ሰባ ሁለቱም ታዛቢዎች እዚሁ እያሉ እኛ ሂደን እንመጣለን ብሎ ቀደም ብሎ እነሱን እዚሁ ጥሎ በእነሱ ጽህፈት ቤት ጥሎ ሂዱ ሄዶ ገዢ ፓርቲ ብቻ ምርጫን እንዲያካሂድ አድርገዋል። ሁለተኛ ሰባ ሁለቱም ምርጫ ጣቢያዎች ሌሎች በተቀሩ ቀበሌያት አንደኛ በሽርቆ ገፈርሶ ሁለተኛ በጢሎ ኩቢ ዲንቱ ሁለት ምርጫ ጣቢያ ነው ያለው። ሶስተኛ ዶንጎሮ ቀበሌ አንድ ምርጫ ጣቢያ ነው ያለው። አራተኛ ዌራሞ ቦንኮያ ሶስት ምርጫ ጣቢያ ነው ያለው። አምስተኛ አዋርካሳ ዜሮ አንድ አንድ ምርጫ ጣቢያ ብቻ ነው ያለው። በአምስቱም ቀበሌያት በጠቀስኩት ምርጫ ጣቢያዎች የኛ ወኪሎች ሳይደርሱ ነው ድምፅ መስጫ ኮሮጆ ተከፍቶ ሞልቶ ያደሩት። ሶስተኛ በየ ምርጫ ጣቢያ ህዝቡ ድምጽ እየሰጠ በዋለበት ቦታ ገዢ ፓርቲ ካድሪዎችና ገዢ ፓርቲ ከፍተኛ አመራሮች ማለትም የክልል፣ የዞን፣ የወረዳ አመራሮች፣ የቀበሌ አመራሮች፣ ታጣቂዎች፣ ከፍተኛ፣ መካከለኛ፣ ዝቅተኛ ካድሪዎች መራጩን ህዝብ ባለበት የመራጩን ህዝብ ድምጽ በማደናበር ምን ልታመጡ ነው ብሎ ለማስፈራራት ልዩ ሀይል ታጣቂ ኃይል ባጣገቡ ነው ያለው። ፖሊስ አባላት ከዞን እስከ ወረዳ ድረስ ያሉት በየምርጫ ጣቢያ ተስማርቶ እያስፈራሩ እነዚህ ባለስልጣናት ምን ሊታማጠኑ በዚህ ላይ ጨምሩ ብሎ መራጩ ህዝብ መታወቂያ ካርዱን ይዞ ሲመጣ ካርዳቸውን ከነሱ እጅ የወረዳና የዞን ለምሳሌ ማርቆስ ሌረንጎንበል ድሮ የሀድያ ዞን ዋና አስተዳዳሪ ሆኖ በሌላ ጉዳይ ከስራ ወርዶ ያለውን ከዞን አምጥቶ እሱ እያስገደደ የወረዳ አመራሮች እያስገደዱ ነው ህጋዊ የሆነ ድምጽ እንዲሰጡ። ተሰርቆ የወጣውን ጨመሩ እንጂ እዚያ ምርጫ ቦታ የተሰጠውን በፍጹም አልተቀበሉ። መራጮች መራጮችን አልመረጡ። ለወደፊቱ ግን ዴሞክራሲ የታለ? ዴሞክራሲ አለ ወይ? ዴሞክራሲ በኢትዮጵያ የለም ነው የምንለው። እኛ እንደ መድረክ ፓርቲ ወረዳ ሊቀመንበር በአጠቃላይ ምስራቅ ባህሪያቸው ና ስናይ ሲና ድያ ላይ ሰውን መርጧል ሁሉም ዜሮ ነው እናውግዛለን ላደረጋችሁ ተሳትፎ እጅግ አድርጌ በፓርቲ ና በራሴ ስም አመሰግናለን ጋዜጠኞች ጥያቄ ተወስዳላችሁ አዎ የመጀመሪያው ጥያቄ የሚሆነው እንግዲህ ውጤቶች እየተለጠፉ ነው በተለያዩ የምርጫ ጣቢያዎች እናንተ በደረሳችሁ መረጃ መሰረት አርብ እለት እናሸንፋለን ሲሉ ነበር አሁን ያለት መረጃ ምንድን ነው ምን ይመስላል ምርጫውስ ዴሞክራሲያዊ አይደለም ለማለት የገፋፋችሁ ምንድን ነው? ትክክል ነው። እኔ ፊታዊና ዴሞክራሲያዊ ምርጫ ይካሄዳል ብዬ ነው። የህዝባችን ስነልቦና እና ፍላጎቱ ማንን ምንን ለመምረጥ እንደተዘጋጀ ስለሚያውቅ፣ በእርግጥ ትናንት ወዲያ ህዝባችን ይመርጣል ብለን ወይም ብዬ ገምቻለሁ። ነገር ግን ትናንትና የተደረገው ነገር በህገወጥ መንገድ ባለስልጣናት በግዴታ የመረጡበትና በግዴታ ያስመረጡበት ያስገደዱበት የአፈና ምርጫ ውጤት ስለሆነ ሊለጥፉም እንደ ፓርቲያችን አንቀበልም። ሰላማዊ ትግላችንን እንቀጥላለን። እነሱ በየምርጫ ጣቢያ የለጠፉትን እና ህዝቡ መርጦ ሰውን በራሳቸው ጊዜ በግዴታ ኮሮጆ ውስጥ የሞሉት ስለሆነ የእነሱን ውጤት አንቀበልም። ሰላማዊ ትግላችንን እንቀጥላለን። ለዓለም ማህበረሰብ እናሳውቃለን። ለኢትዮጵያ ህዝብ እናሳውቃለን። ሰላማዊ ሰልፍ ይቀጥላል። እኛ ወዲያራ አንልም። ቆዚመን ወደቤት አንገባም። ማን ይቀበለው ነው። በዚህ ክስ ላይ በምስራቅ ባዶዋች ወረዳ የሲቂ ምርጫ ክልል አስተባባሪ ምላሽ ሰጥተዋል የሚጀምሩት ግን የትናንቱን የምርጫ ሂደት በማስረዳት ይሆናል ስሜ አቶ ያዕቆብ ዮሴፍ ይባላል የምስራቅ ባዶዋች ወረዳ የሲቂ የዜሮት ምርጫ ክልል ጽህፈት ቤት አስተባባሪ ነኝ በ16 ላይ በተደረገው ምርጫ ላይ ህዝቡ ልክ ከጠዋቱ 12 ሰዓት ላይ በመውጣት በንቃት ሲሳተፍ ነው ያየናቸው ምርጫው ፊታዊ ሰላማዊና ዲሞክራሲያዊ በሆነ መልኩ ነው በእያንዳንዱ ጣቢያ ሲከናወን ዙራን ባየናቸው አካባቢዎች ላይ የሚፈልገውን ፓርቲ ምንም ተጽዕኖ የምርጫ ህጉን በተከተለ መልኩ ነው ሲሰራ ሲሰጡ የዋሉት። ከዛ እንግዲህ ወደ ማጠናቀቂያ አካባቢ ላይ የመድረክ ፓርቲ ወኪሎች ከእነሱ ወገን ኦሪንቴሽን ይሰጥ በምርጫ ቦርዱ እውቅና ውጪ በራሳቸው ጊዜ ለቅ ማየት ሁኔታዎች ተስተውሏል። ወደ ምርጫው ማጠናቀቂያ አካባቢ ላይ ማለት ነው እንግዲህ የዚህ ወረዳ የመጥቅ ወኪል ጋዜጣዊ መግለጫ ሰጥተው ነበር። በዛሬው እለት ሶስት ነጥቦችን አንስተዋል። አንደኛ ወኪሎቻቸው የእጩዎች ወኪል በሀያ ሁለት የድምፅ መስጫ ጣቢያዎች መባረራቸው አስከትሎ ደግሞ አንዳንድ የምርጫ ጣቢያዎች ውስጥ የድምፅ መስጫ ወረቀቶችን ኮረጆዎች ውስጥ የማጨቅ የገዢው ፓርቲ አመራር አባላትና የጸጥታ ባለስልጣናትም እንዲሁ መራጮችን ያስፈራሩ እንደነበረ እነዚህን ሶስት ነጥቦች አንስተው ምርጫው ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊ አልነበረም ብለዋል። ምን ትላላችሁ? ከመድረክ አስተባባሪ በኩል የእኛ ወኪሎቻችን ተባረሩ የሚል ቅሬታ ሲያቀርቡ ለምሳሌ ቄረንሶ ስምንት ጣቢያዎች አሉ። እዛ ላይ እስከ ቦታው እንደ ምርጫ ቦርድ ሄደን አንድም የእነሱ ወኪል በቦታው ያልተገኘ ነው ያልመጣ። ምንም እዛ ላይ በዛ ሌላ ደረሰ በአካል ደርሰን አረጋግጠናል። እኛ ወኪሎች ተባረሩ፣ ታስሩ ተብለው ቅሬታ ሲያቀርቡ በሰዓቱም ደርሰን በምናጠረበት ጊዜ እንዳልተገኙ አድራሻውም እንዳልደረሱ ከነበሩ ከሌላ ፖለቲካ ፓርቲዎችም ወኪሎች፣ ከሕዝብ ታዛቢዎች በአካልም ቀርበን ያየናቸውና ተጨባጭነት የሌላ ቅሬታ ነው ያቀረቡት። በአካሉም ቃል ባልቀረቡበት ተባረሩን ታሰሩን የሚል ቅሬታቸው አግባብነት የሌለ መሆኑ እንደ ቦርድ አረጋግጠናል። ከደቡብ ብሔር ብሔረሰብ ክልል ከቡልቃ ምርጫ ጣቢያ 01 ቀበሌ የመድረክ ታዛቢዎች ምርጫውን እንዳይታዘቡ መከልከላቸውን፣ የአካባቢው የመንግስት ባለስልጣናትም ያለ አግባብ ህዝቡ የኢህአዴጉን ተወካይ እንዲመርጡ ይገፋፉ እንደነበር የፓርቲው ተወካይ ገልጧል። ሄኖክ ሰሙናግዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ በነገራችን ላይ አድማጮች፣ እነዚህ ቪዲዮዎች በድረገጻችን ላይ የሚታዩ የተለጠፉ ስላሉ እንድትከታተሏቸው በዚህ አጋጣሚ እንጋብዛለን። እና አሁን ሄኖክ ሰማግዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ እንሆልናል። የምርጫ ጣቢያው ኃላፊ አቶ ተረፈ ድንሲማ መጀመሪያ የትናንቱን ምርጫ ሂደት በመግለጥ ይጀምራሉ። ስሜ ያው ተረፈ ድንሲማ ይባላል። አሁን የምንገኝበት ቡልጋ ምርጫ ጣቢያ ዜሮ አንድ ላይ ነው። በዛሬው ዕለት የድምፅ አሰጣጥ ሂደቱ ምን ይመስላል? በዚህ አካባቢ የነበረው በስንት ሰዓት ጀመራችሁ? በሰዓቱ ጀምራችሁ ከሆነ ና የድምፅ አሰጣጥ ሂደቱ ውስጥ በምን አይነት ሁኔታ እንደተከናወነ ይግለጹልን። እስኪ ተው በ አስራ ሁለት ሰዓት ነው የድምፅ መስጣት ህዝቦ ጀምረው የፈለገውን ነው ሲመርጠ የዋለው፣ ና አሁንም አላበቃም እስከ ቆጠረው ያው አስራ ሁለት ሰዓት ላይ ነው ማታ ምሽል ላይ የምናበቃው ና ዲሞክራሲያዊ በሆነ መልኩ ነጻ በሆነ መልኩ የፈለገውን መርጦ በጊዜ እየደ ነው። እንደውም ጠዋት በጣም እንትን ነበረ፣ የሰልፍ ሁሉ ግርግር ነበረ። ከዚህ ከስድስት ሰዓት እስከ ስድስት ሰዓት ወይ እስከ አምስት ሰዓት ተኩል በኋላ ነው ትንሽ ሊቀንስ የቻለው እስከዛ ባለው ላይ ነበረ እዚህ ግቢ ላይ በጣም ጥቅጥቅ ብሎ እና አስተባባሪዎቻችን፣ እና ምልሻም ቦን ጥባቃም፣ ሌላም ሌላም ብዙ እንትን ብሎ እና ሳልፊ ሁሉ ሲያስዙ ነበር እና ሴት ፈታሾች ለብቻ ወንድ ፈታሾች ለብቻ እዚህ ተደርጎ በጣም በጥሩ ሁኔታ ነበር ሲካሄደ ነበረው። አሁን ህዝቡ በቀነሰ ሰዓት ነው አጋጣሚ የደረሳቸው መራጮች ተመዝጋቢዎች ሰባት መቶ ሰላሳ ሁለት ነበሩ። እስካሁን የመረጠው 630 መርጠዋል። መቶ ሁለት ይቀራል ማለት ነው። እስከ ምሽቱ 12 ሰዓት ይሄ ይመጣል ብለን ደግሞ እየተጠባበቅን ያለ ነው። የመድረክን የምርጫ ዘመቻ የሚያስተባብሩ በዚህ ራሳቸውም የሚወዳደሩ አቶ ኤልያስ ሀደሮንም ስናነጋግራቸው ነበረ። እሳቸው እንደሚሉት በዚህ የምርጫ ጣቢያ ችግር ነበረ፣ እንዲያውም የመድረክ ምርጫ ታዛቢዎች ከስፍራው እንደተባረሩ ነው የገለጹት። ይህ እውነት ነው? ከእውነት የራቀ ውሸት ነው። አንደኛ አሁን የመድረክ ታዛቢዎች አሉ፣ ልናያቸው እንችላለን። እንዳገኛቸው ታዛቢ እንግዲህ የመድረክ ሌላ ተብሎ የለም። ጠቅላላ የሕዝብ ታዛቢ ነው ያለ እንደ ታዛቢ ሲናየው ማለት ነው። ሌላው ከመድረክ የተወከሉ ሰዎች እዛ እንደ ውኪል የተቀመጡ ሰዎች አሉ፣ እጩዎች ማለት ነው። እርስዎ ግን ያሉት የመድረክ ታዛቢዎች እዚህ አሉ ነበር ያሉት አስቀድመው። የመድረክ እጩዎች አሉ፣ ታዛቢዎች ሳይሆን እጩዎች አሉ የመድረክ እጩዎች አሉ። ታዛቢ ግን የላቸውም መድረኮች። ምክንያቱም አሁን ዛሬ እኔ በተገኘውበት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድምጽ በሰጡበት ምርጫ ጣቢያ የሰማያዊ ፓርቲ ታዛቢዎች ነበሩ፣ እጩዎች ነበሩ። ታዛቢዎች እጩ ታዛቢዎች ነው የምናወራው። በእጃችን ካለው መረጃ እዚህ ያለው አሁን አንደኛ የህዝብ ታዛቢ ናቸው። ምርጫውን የሚታዘቡ ታዛቢዎች አሉ፣ ኢህአዲግ ታዛቢዎች አሉ። ቀጣይ ኢህአዲግ ታዛቢ የለም እጩ አለ ግን ከኢህአዲግም እጩ አለ፣ ከሰማያዊ ፓርቲ እጩ አለ፣ ከቅንጅት እጩ አለ፣ ከመድረክ እጩዎች አሉ። የእጩ ወኪሎች ማለት ነው። እጩ ከተባለ የእጩ ወኪሎች አሉ አሉ የእጩ ወኪሎች ከሁሉም ጋር ከያራቱም አሉ። ልናያቸው እንችላለን። እዚሁ ናቸው አሉ። የመድረክ እጩ ወኪል ማነው? እዚህ አንድ ጊዜ ወደ ካሜራው ትመጣለህ። ስም አለም ወርዳላ ይባላል። የመድረክ ፓርቲ ወኪል ነኝ። ቀበሌ ቦልጊታ ምርጫ ጣቢያ አንድ ከመሰረቱ ማግስት ነው እዚህ የገባሁት። ንጋታ ላይ ሲገባ የምርጫ መስጫ ካርዱም ማይተሙም የፓርቲው ሙሉ ፓርቲ ቀርቦበት በፊቱ ነው መቀደድ አለበት። ማይተሙም ተፈቶ እሽጉም ተፈቶ ባለበት ነው የደረስኩት እኔ አስራ ሁለት ሰዓት ከአስራ ሁለት ም ዘጠኝ አስር ሰዓት ነው የተነሳሁት ከቤት እዚህ ሲመጣ ሁሉም ተፈቶ ነው ያለው ከዛ እዛ ተቀምጬ የነበርኩኝ አሁን እስከ ቦርዱ ጭምር ከህዝብ ካርድ ንብ ሶስቱ ላይ አድርግ እያለ ምርጫ ቦርዱ ራሱ ንብ ላይ ሶስቱ ንብ ላይ በዚህ ሶስት አለ በዚህ አንድ አለ እያለ እያስተመረ ለምን እንደሆነ እንደምታደረገው ስልም እምቢ ብለው፣ ወቴ ማየት ትችላለህ ሲል ጧት ነው ላንተ ደውዬ አለ። ጧት ማለት አራካና ባልከው ጊዜ ከዚህ ወጥቼ ነው የደወልኩ። ምንድን ነው ሲሉ የነበረው ውጣ ከዚህ ድምጽ መስጫ መስጣት አችልም በቃ ዞር በል ብሎ ውጣ ሲል ነው የወጥቼ ለአንተ ደወልኩት። ከዛ አንድም ሰው ሃያና አርባ ሲከቱ እዚህ አንድ ምልሻ አባል ነው ጠቅላላ እዚህ መዝግቤ ይዣለሁ። ከዛ ሲይዘው የወረዳ እዚ ጋር የሚሰራው ወኪል ነው የሚሰራ ፖሊስ ነበረኝ። እሱ ጠልቃ ገብቶኝ ይዞ ከለከለኝ። ከዛ በኋላ ደግሞ ፊትያዊ ሲራ አይደለም የተሰራው ለአንድ ሰው ሁለቴ ተደጋግሞ ቀለም ሳይቀልሙ ይሄዳሉ። እንደገና አስፈልኮ ይገባሉ። ሁለት ሁለቴ ነው እየተጣላ ያለው። ከዛ አንፃር አሁንም ቢሆን አልፈርምም ብዬ ነው ያለሁት። እስካሁንም ድረስ ክርክር ላይ ነበርኩ። እዛ ውስጥ ደግሞ ምርጫ አስፈጻሚ ተረፋ ገብቶ እዛ ምስጢር ክፍል ገብቶ ለሰው እየፈረመ ነው የሚሰጠው። ይሄ ሁሉ ችግር ነው ያለበት። ብልግታ ላይ ከዛም ደውያለው ለኤልያስም፣ ለእናንትም ደውያለው በጣም ችግር እንዳለ ነው። አድማጮች በ22ና በ25 እንዲሁም በ19 ሜትር ባንድ ስናስተላለፍ የቆየነው ለየት ያለ የግማሽ ሰዓት ፕሮግራማችን የዛሬው እዚህ ላይ ተጠናቋል። ነገ ከምሽቱ አንድ ሰዓት እንደገና እንገናኛለን። ዛሬ ማታ በሶስት ሰዓት ግን መደበኛው ፕሮግራማችን እስከ አራት ሰዓት ይደመጣል። ተከታተሉን። መልካም ምሽት። ደህናምሹ It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you. Flew. Good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. Can we not talk about family when family's all that we got. Everything I would do, you were standing there by my side. And now you're going to be with me for the last ride. It's been a long day without you, my friend. And I'll tell you all about it when I see you again. I'll see you again. This program has come to you from the Voice of America. Washington.